በ19 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ጀምረዋል። ጤና ይስጥልን፣ እንደምናመሻችሁ የምናስተናግዳችሁ ቆንጂት ይታይና የሰኞ መስከረም 30 2010 ዓ ም ፕሮግራማችን ይዘን ቀርበናል። ለምሽቱ ያሉን መሰናዶዎችም እናስተዋውቃለን። አምስተኛው የሕዝብ ተወካዮችና የፌዴሬሽን ምክር ቤት ሶስተኛ አመት የስራ ዘመን የጋራ መክፈቻ ስብሰባ ዛሬ ተካሂዷል። የሁለት ሺህ ዘጠኝ ዓመተ ምህረት የኢኮኖሚ እድገት መረጃ በቅርቡ የታወቀ በመሆኑ ኢኮኖሚያችን በአመቱ በአማካይ የአስር ነጥብ ዘጠኝ በመቶ እድገት ማሳየቱን ያመላክታል ይህ ውጤትም ኢኮኖሚያችን በጠንካራ ሁኔታ ማገገሙን የሚያመላክትና በአመቱ ይገኛል ተብሎ ከተነበየው የአሳን ነጥብ አንድ በመቶው ጋር እጅግ ተቀራራቢ እንደሆነ ማየት ይቻላል። የኢትዮጵያ ፕሬዚደንት ዶክተር ሙላቱ ተሾመ ካደረጉት የመክፈቻ ንግግር የተቀነጨበ ነው። የኦሮሚያ ፌዴራላዊ ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ከፕሬዚደንቱ ምንም አዲስ ነገር አልሰማሁም ይላሉ። ይሄ በየአመቱ ኢህአዲግ የሚዘምሮ መዝሙር ነው እና ቀደም ሲል ከነበረው መዝሙር የተለየ አይደለም። አሁንም ይገኛል ብለን የምናምኖ ነገር የለም። ዝርዝሩ ከምሽቱ አቪሬስ ውስጥ የሚቀርብ ነው። ሁለቱ ምክር ቤቶች የዚህን ዓመት የሥራ ዘመን የጀመሩት የሕዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳ በኃላፊነት መቀጠል ፍላጎት እንደሌላቸው በይፋ ባሳወቁ ማግስት ነው። በሁለተኛው አጋማሽ የሚቀርቡ ሁለት እንግዶች የአፈ ጉባኤው መልቀቂያ ማስገባታቸው ትልቅ ፖለቲካዊ አንድምታ ያለው መሆኑን ይናገራሉ። ስፖርት ስፖርትና አፍሪካ ነክ ርዕሶች ደግሞ በሁለተኛው አጋማሽ ይቀርባሉ። ፕሮግራማችንን ንጉሱ ታምሬ ይመራል። አሁን የዓለም ዜና። አምስተኛው የሕዝብ ተወካዮችና የፌዴሬሽን ምክር ቤት ሶስተኛ አመት የስራ ዘመን የጋራ መክፈቻ ስብሰባ ዛሬ የተካሄደ። የጋራ ስብሰባውን በንግግር የከፈቱት ፕሬዚዳንት ሙላቱ ተሾመ ባለፈው አመት የአስር ነጥብ ዘጠኝ በመቶ የምጣኔ ሀብት እድገት ተመዝግበዋልም ብለዋል። ሁለቱ ምክር ቤቶች የዚህን አመት የስራ ዘመን የጀመሩት የህዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገምዳ በኃላፊነት መቀጠል ፍላጎት እንደሌላቸው በይፋ ባሳወቁ ማግስት ነው። በዕለቱ አቢ ርዕስ ዝርዝር ዘገባ ይቀርብበታል። የኢትዮጵያ ፕሬዚደንት ዶክተር ሙላቱ ተሾመ ለህዝብ ተወካዮችና የፌዴሬሽን ምክር ቤት የጋራ ስብሰባ ያሰሙትን ንግግር ያለፈውን በሚገባ ያገለገለና አዲስ ነገር የሌለው ሲሉ ሁለት የተቃዋሚ ፓርቲዎች ነቅፈዋል። በምጣኔ ሀብትም ሆነ በመልካም አስተዳደር ለውጥ ሊመጣ የሚችለው የስርዓት ለውጥ ሲመጣ ብቻ ነው ሲሉም አስታውቀዋል። ይህም በእለቱ አብይ ርዕስ ውስጥ ተካቷል። ፕሬዚዳንት ዶናልድ ትራምፕ ከወላጆቻቸው ጋር በልጅነታቸው ወደ ዩናይትድ ስቴትስ መጥተው ያደጉ ህጋዊ መኖሪያ ፈቃድ ግን የሌላቸውን ወጣቶች ከአገር እንዳይወጡ ወይም ከአገር ውጡ እንዳይባሉ ከተቀናቃኞቻቸው የዴሞክራቲክ ፓርቲ አባላት ጋር ለሚደርሱት ስምምነት የሀገሪቱን ግሪን ካርድ በመባል የሚታወቀውን ቋሚ መኖሪያ ፈቃድ የሚፈቀድበትን አሰራር እንዲለወጥ አረጋለሁ በተጨማሪም አስር ሺህ የኢሚግሬሽን ሰራተኞችን መቅጠርና በደቡባዊ የአገሪቱ ድንበር አጥር መገንባትን ከቻልኩ ብቻ ነው ሲሉ በትላንትናው ዕለት ተናግረዋል። ሚስተር ትራምፕ በእንግሊዝኛው ምህጻረ ቃል ዳካ በመባል የሚታወቀውን ና በመቶ ሺዎች ለሚገመቱ ህጋዊ የመኖሪያ ፍቃድ ለሌላቸው እነኚህ ወጣቶች የተለየ ህጋዊ ከለላ የሚፈቅድ ህግ ተፈጻሚነቱን እንዲያበቃ የሚያደርጉ መሆናቸውን ባለፈው ወር ነበር ያስታወቁት። ትራምፕ ለዩናይት ስቴትስ ምክር ቤት ትናንት እሁድ በጻፉት ደብዳቤ ቤተሰብን መሰረት ባደረገው ደንብ የአሜሪካ ዜግነት ላላቸው ግለሰቦች፣ ለባለቤቶቻቸው ወይም ለታዳጊ ልጆቻቸው ቋሚ የመኖሪያ ፍቃድ የሚያሰጠውን ጨምሮ ማን ወደዚች አገር ይምጣ በሚል ነጥብ ቆጠራ የሚ የተገበረበትን አሰራር በስራ ላይ የመዋል እንዲሁም የስደተኞችን ቁጥር የመቀነስ ወይም መቀነስ የሚያስችል የፖሊሲ እቅድ ያዘለ ዝርዝር ነው። እድሜያቸው አስራ ስድስት አመታቸው ከመምላቱ በፊት ወደ ዩናይት ስቴትስ ለገቡትና አሁን እድሜያቸው ከሰላሳ አመት በታች ለሆኑት በእንግሊዝኛው አጠራር ድሪመርስ የሚል ስም ለተሰጣቸው ለነኝ ስደተኛ ልጆች ከአገር ውጡ እንዳይባሉ የሚያደርገውን የህግ ከለላ የሚሰጥ የሚሰጥ ህግ ያጸደቁት ደግሞ የቀድሞ ፕሬዚዳንት ኦባማ ናቸው። በሌላ ዜና ዩናይትድ ስቴትስ ከሰሜን ኮሪያ አንድ ከአንዳች ስምምነት ላይ ለመድረስ ከሁለት አስርታት በላይ ያደረገችው ጥረት ያለ ፍሬ በቅቷል ሲሉ ፕሬዚዳንት ዶናልድ ትራምፕ ተናገሩ። አገራችን በብዙ ቢሊዮን ዶላር የሚገመ ገንዘብ አውጥታ ጭምር ላለፉት 25 ዓመታት ከስምምነት ላይ ለመድረስ ያደረገችው ጥረት ያስገኘላት ፍሬ ግን የለም ነው ያሉት። የተከተለችው ፖሊሲም ከሽፏል ብለዋል ትራምፕ በትዊተር አማካኝነት ባስተላለፉት መልእክታቸው ትራምፕ ያሰሙት የአሁኑ አስተያየታቸው የዩናይትድ ስቴትስ የሰሜን ኮሪያን የኒውክሌር ፕሮግራም ለመቆጣጠር ለረጅም ጊዜ የተከተለችውን ፖሊሲ ከወታደራዊ ፍጥጫ በመለስ የመለወጥ ፍላጎት ያላቸው መሆኑን የሚጠቁም ነው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዓለም ቀይ መስቀል ኮሚቴ አይሲአርሲ በቅርቡ ሰባት አባሎቹ የተገደሉባቸውን ጨምሮ እያደረሱብኝ ነው ባላቸው ጥቃቶች ሳቢያ በጦርነት በተበጣጠቀችው አፍጋኒስታን ያካሂድ የነበረውን የረድኤት እንቅስቃሴ በከፍተኛ መጠን ለመቀነስ መወሰኑን አስታውቋል። ለድርጅቱና ለሰራተኞቹ እጅግ ከባድ ስሜት የሚያሳድር ጊዜ ነው ያሉት የድርጅቱ ተጠሪ ሞኒካ ዛነሬሊ በዛሬ ሁለት ካቡል ላይ በሰጡት አስተያየት በዛች ሀገር ካካሄድ ነው ከሰላሳ ዓመታት በላይ ሳይቋረጥ የዘለቀ ስራ በኋላ ዛሬ እንቅስቃሴያችንን ለመቀነስ ተገደናል። ይሁን እንጂ አፍጋኒስታንን ለቀን የማንሄድ መሆናችንን ግልጽ ላደርግ እፈልጋለሁ ብለዋል። ዘነሬሊ አክለውም ባለፉት ሰላሳ ዓመታት ውስጥም ስራችንን ለማደናቀፍ የሞከሩ የጸጥታ መስተጓጎል የታየባቸው ጊዜያት ቢኖሩም ካለፈው ታህሳስ ወር አንስቶ በሰሜናዊ አፍጋኒስታን የደረሱብን ጥቃቶች ግን የድርጅቱን ስራ በጠቅላላው ያወኩ መሆናቸውን ገልጸዋል። አሜሪካዊው ሪቻርድ ኤች ታለር በምጣኔ ሀብት ምርምር ዘርፍ የዘንድሮ የኖቤል ተሸላሚ የሆኑ ታለር በምጣኔ ሀብት ሳይንስ ጥናትና ምርምር ዘርፍ የሚቀርበውን የአልፍሬድ ኖቤል መታሰቢያ ዓመታዊ ክብር ተቀዳጅተዋል። ታለር የመረጡት የተመረጡት የሰው ልጅን ጠባይና የምጣኔ ሀብትን አስመልክቶ ላበረከቱት የምርምር አስተዋጽኦ ነው ሲል የኖቤል ሽልማት ኮሚቴው ይፋ አድርጓል። የምክንያታዊነትን ውስንነት፣ የማህበራዊ ዝንባሌንና ራስን የመግታት አቅም መላላትን ውጤቶች በማጥናትና በመመርመር የሰብአዊ ማንነታችን እንደምን አድርጎ በረቀቀ መንገድ የሸመታ ውሳኔዎቻችንን እንደሚጫናቸው ታለር ማሳየት ችለዋል ሲል አብራርቷል። የስዊድኑ የኖቤል አካዳሚ የምጣኔ ሀብት ሳይንስ ተመራማሪው የአእምሮ የሂሳብ አያያዝ የሚል መጠሪያ የሰጡትንና ሰዎች የውሳኔያቸውን አጠቃላይ ውጤት ከማጤን ይልቅ እያንዳንዱን የገንዘብ አያያዛቸውን የሚመለከት ውሳኔ በተናጥል የሚያይ የሂሳብ ደብተር ወይም ማስያ በአንጎላቸው የሚያበጁበትን አሰራር የሚተነትን ንድፈ ሀሳብ ያፈለቁ ናቸው። በመጨረሻም ዜና እረፍት አንጋፋው አርቲስት ሀብተ ሚካኤል ደምሴ በመኪና አደጋ ከዚህ ዓለም በሞት ተለይቷል። አንጋፋው የባህል ሙዚቃ ተጫዋች ዛሬ ከጠዋቱ አራት ሰዓት ላይ አበበ ቢቂላ ስታዲየም አካባቢ መኪናውን አቁሞ መንገድ እየተሻገረ ሳለ አውቶቡስ ገጭቶት ህይወቱ ማለፉን የተነገረው፣ ለቤተሰቡና ለአድናቂዎቹ ሁሉ መጽናናት እንመኛለን። ጌታችን ለዚህ ያደረስከን አሁን ለቤተሰብ፣ ለወዳጆቹና ለአድናቂዎቹ መጽናናት እንመኛለን። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚያ አበቃ። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፈው የሰኞ መስከረም 29 2010 ዓ.ም ምሽት ፕሮግራማችን ነው። አስተናጋጆቻችሁ ቆንጅ ይታየና አሉላ ከበደ ነን። ወደ ዘገባዎቻችን ከማለፋችን በፊት በሁለተኛው አጋማሽ ከሚቀርቡት ቅንብሮች ከፊሉን ለቅምሻ እናሰማ። በጣም ትልቅ የሆነ የፖለቲካ እንደምታ ያለው ነው ነው ለምሳሌ አባዱላን እንደ ቀልድ አንስተው ሊያስሩት የሚችሉት አይደለም። በከፍተኛና በመካከለኛ የካድሬ አመራር ላይ ያሉትን የኦፍዮ የኦህዴድ አባላት ላይ ከባድ ተጽዕኖ የሚያመጣ አይመስለኝም። የፊተኛው የቀድሞ ብቸኛ የፓርላማ አባል አቶ ግርማ ሰይፉ ሲሆኑ ሁለተኛው በኒውዮርክ አዮና ኮሌጅ ረዳት ፕሮፌሰር ዶክተር ደረሰ ጌታቸው ናቸው። በሁለተኛው አጋማሽ ጠብቋቸው። አሁን በቀጥታ ወደ ምሽቱ አብይ ርዕስ እናልፋለን። አምስተኛው የህዝብ ተወካዮችና የፌዴሬሽን ምክር ቤት ሶስተኛ ዓመት የሥራ ዘመን የጋራ መክፈቻ ስብሰባ ዛሬ ተካሄደ። የጋራ ስብሰባውን በንግግር የከፈቱት የአገሪቱ ፕሬዚዳንት ዶክተር ሙላቱ ተሾመ ናቸው። ባለፈው አመት የ አስር ነጥብ ዘጠኝ በመቶ የምጣኔ ሀብት እድገት ተመዝግቧል ም ብለዋል። ሁለቱ ምክር ቤቶች የዚህን አመት የስራ ዘመን የጀመሩት የህዝብ ተወካዮች ምክር ቤቱ አፈ ጉባኤ አባዱላ ገመዳ በኃላፊነት መቀጠል ፍላጎት የሌላቸው መሆኑን በይፋ ባሳወቁ ማግስት ነው። እስክንድር ፍሬው ተከታዩን አድርሶናል። አመቱ እንደሚደረገው በክረምት ረፍት ላይ የቆዩት የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት የ2010 ስራቸውን በጋራ ስብሰባ ጀምረዋል። አፈጉባኤ አባዱላ ገመዳም ከመጨረሻ ስብሰባዎቻቸው አንዱ ሊሆን የሚችለውን ከፌዴሬሽን ምክር ቤታቻቸው አቶ ያለው አባተ ጋር በመሆን በጋራ መርተዋል። ስብሰባው የተጀመረው በኦሮሚያና በኢትዮጵያ ሶማሌ ክልል አዋሳኝ ወረዳዎች በተከሰተው ግጭት ህይወታቸውን ላጡ ዜጎች የህሊና ጸሎት በማድረግ ነው። የጋራ ስብሰባውን በንግግር የከፈቱት ፕሬዝዳንት ዶክተር ሙላቱ ተሾመም ስለዚሁ ግጭት አንስተዋል። መንግስት ጸጥታውን ከማስከበር ባሻገር አጥፊዎችን ወደ ህግ ለማቅረብ እየሰራ እንደሚገኝ ነው የጠቀሱት። የሁለቱም ክልሎች የአገር ሽማግሌዎች፣ ባህላዊ መሪዎች፣ የሃይማኖት አባቶች፣ ወጣቶችና ሴቶች እንደዚሁም መላው የሁለቱ ክልሎች ህዝቦች በመፍትሄው ዙሪያ ከመንግስት ጎን እንዲቆሙም ፕሬዝዳንቱ ጥሪ አቅርበዋል። ሁኔታው ወደ ነበረበት እንዲመለስና የተፈናቀሉ ወገኖችንም መልሰው እንዲቋቋሙ ለማድረግ የፕሬዝዳንቱ ንግግር በዋነኛነት ያተኮረው ግን በኢኮኖሚያዊ ጉዳዮች ላይ ነው። ኢኮኖሚው በ2009 ከተከሰተው ድርቅ ተጽዕኖ ማገገሙንና ባለፈው ዓመት ከፍተኛ እድገት መመዝገቡን ነው የገለጹት። የ2009 ዓ ም የኢኮኖሚ እድገት መረጃ በቅርቡ የታወቀ በመሆኑ ኢኮኖሚያችን በዓመቱ በአማካይ የአስር ነጥብ ዘጠኝ በመቶ የእድገት ማሳየቱን ያመላክታል ይህ ውጤትም ኢኮኖሚያችን በጠንካራ ሁኔታ ማገገሙን የሚያመላክትና በዓመቱ ይገኛል ተብሎ ከተነበየው የአስራ አንድ ነጥብ አንድ በመቶ ጋር እጅግ ተቀራራቢ እንደሆነ ማየት ይቻላል። በዚህ እድገት ግብርናችን የስድስት ነጥብ ሰባት በመቶ እሴቱን ጨመሩና ይህም ከተነበየው የስምንት በመቶ እድገት በመጠኑ አንሶ የተገኘ የበልግ ግብርናችን በአንዳንድ አካባቢዎች ከድርቅ ክርሰት አለመላቀቁ እና የአሜሪካ መጤ ተምች በአንዳንድ አካባቢዎች የበቆሎ ምርትን በመጠኑም ቢሆን በመጉዳቱ ነው። ፕሬዝዳንቱ በንግግራቸው ካነሷቸው ፖለቲካዊ ጉዳዮች መካከልም የ2012ቱ አጠቃላይ ምርጫ በሚሻሻለው የምርጫ ስርዓት መሰረት እንደሚካሄድ የጠቀሱት ይገኝበታል። የኢትዮጵያ የምርጫ ስርዓት የአብላጫ ድምፅ የምርጫ ስርዓት መሆኑ በሕገ መንግስቱ ተጠቅሷል። በኢህአዴግና በተቃዋሚዎች መካከል እየተካሄደ ያለውን ድርድር ተከትሎ ግን ይህ ስርዓት ወደ ተመጣጣኝ የውክልና ስርዓት አሊያም የሁለቱም ቅይጥ ወደሆነ ስርዓት እንደሚቀየር ነው የሚጠበቀው። ይህ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ አምስተኛ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት ሶስተኛ ዓመት የስራ ዘመን አንደኛ የጋራ ስብሰባ ነው። የዛሬው ስብሰባ የተካሄደው የገዢው ፓርቲ አንጋፋ ፖለቲከኛ አባዱላ ገመዳ በአፈ ጉባኤነት ለመቀጠል ፍላጎት እንደሌላቸው በገለጹ ማግስት ነው። አፈ ጉባኤው ከኃላፊነት ለመልቀቅ ደብዳቤ ማስገባታቸውን በተመለከተ በተለያዩ ድረገጾች ሲሰራጭ የነበረውን መረጃ ያረጋገጡት በትናንትና ውለት ነው። በኃላፊነት ለመቀጠል የማያስችሉ ምክንያቶች አሉ፣ ፍላጎቱም የለኝም ነው ያሉት። አሁን በደረስኩበት ደረጃ እንደ ህዝበ በዚህ ኃላፊነት ለመቀጠል የማያስችሉን ምክንያቶች መኖራቸውና ፍላጎቱም ስላሌለን ለመልቀቅ ድርጅቴንና የህዝብ ተወካዮች ምክር ቤት እንጠይቀያለሁ። በቅድሚያ በወታደራዊ ኃላፊነት ብቅ ያሉት አባዱላ ገመዳ ከጀኔራልነት ወደ ሲቪል ህይወት የተሸጋገሩት በተለያዩ ኃላፊነቶችም ያገለገሉት ቆየት ብለው ነው። ከመከላከያ ሚኒስትርነት እስከ ኦሮሚያ ክልል ፕሬዝዳንትነት በከፍተኛ ኃላፊነቶች አገልግለዋል። ተሰሚነት ካላቸው የኦሮሚያ ገዢ ፓርቲ ኦህዴድ ባለስልጣናት አንዱ ሆነውም ቆይተዋል። ከፕሬዝዳንትነት ከለቀቁም በኋላ በክልሉ ያላቸው ፖለቲካዊ ሚና የሚታይባቸው አጋጣሚዎች ነበሩ። በኦሮሚያ የተቃውሞ እንቅስቃሴ እንደተጀመረ ህዝብ ለማወያየት ወደ ምዕራብ ሸዋ ከተላኩ አመራሮች አንዱ ነበሩ። በአፈጉባኤነት ይህ ሁለተኛ የኃላፊነት ዘመናቸው ሲሆን ሳያጠናቅቁም ነው የመልቀቂያ ጥያቄ ያስገቡት። ምክንያታቸውን በተመለከተ የተለያዩ መላምቶች ቢሰነዘሩም እርሳቸው ግን ወደፊት ለህዝብ እንደሚያሳውቁ ተናግረዋል። ድርጅታቸውና ህዝብ ተወካዮች ምክር ቤት ሁኔታውን አይተው ህጋዊ መስመሩን ተከትሎ ጥያቄ ተገቢው ምላሽ ያገኛል። ጥያቄ ተገቢውን ምላሽ ሲያገኝ የምክር ቤት አፈጉባኤነቴን ለመልቀቅ የፈለኩባቸው ምክንያቶች በዝርዝር ለህዝብ አስረዳለሁ። እስከዛ ጊዜ ድረስ ግን እንደ ማንኛውም የህዝብ ኃላፊነት የምክር ቤት ስራዬን እቀጥላለሁ። በአጭር ጊዜም ምላሽ አግኝቼ ጥያቄ የተሳካ ይሆናል ብዬ አምናለሁ። ጥያቄ ከህዝብ ተወካዮች ምክር ቤት አፈጉባኤነት የመልቀቅ ቢሆንም የመረጠኝን እና ያስመረጠኝን የመረጠኝን ህዝብና ያስመረጠኝን ድርጅት ስለማከብር በህዝብ ተወካዮች ምክር ቤት አባልነት እቀጥላለሁ። ከዛ ውጭም ለህዝብ ይጠቅማል በሚላቸው ስራዎች ባለኝ ጊዜ ተሰማርቼ የማገለግል ይሆናል። ይኸው እንዲታወቅ። ከዚህ ውጭ ያለው ነገር ወደፊት ጥያቄዎቹ ምላሽ ሲያገኙ በዝርዝር የሚቀርቡ መሆኑን በዚህ አጋጣሚ መግለጽ ወዳለሁ። የኢትዮጵያ መንግስት በአፈጉባኤው የቀረበውን የመልቀቂያ ጥያቄ በተመለከተ አስተያየት ሰጥቷል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ እንዳሉት የመልቀቂያ ደብዳቤው ገና በሂደት ላይ ነው። የተከበሩ አቶ አባዱላ ገመዳ የፍልየት ተወካዮች ምክር ቤት አፈ ጉባኤ በግልጽ ባስገቡት የስራ መልቀቂያ ደብዳቤ ከአሁን በኋላ አሁን ባሉበት የስራ ኃላፊነት መቀጠል እንደማይፈልጉ ለድርጅታቸው ለኦህዴድ ጽሕፈት ቤት እንዲሁም ደግሞ ለክቡር ጠቅላይ ሚኒስትር የስራ መልቀቂያ ደብዳቤ ማስገባታቸው ትክክል ነው። ይሄ ግን አሁን የስራ መልቀቂያ ደብዳቤ ያስገቡ እንጂ አሁን በስራ ላይ ናቸው። በድርጅቱ አሰራር መሰረት ታይቶ ሲፈቀድ እየምለኩ ይሆናል ማለት ነው። በአፈ ጉባኤ አባዱላ ገመዳና በፌዴሬሽን ምክር ቤታቻቸው ያለው አባተ በተመራው የመክፈቻ ስብሰባ ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝና ሌሎች ከፍተኛ የመንግስት ባለስልጣናትም ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮ ከአዲስ አበባ። እስክንድርን እናመሰግናለን። የኢትዮጵያ ፕሬዝደንት ዶክተር ሙላቱ ተሾመ ለሕዝብ ተወካዮችና የፌዴሬሽን ምክር ቤት የጋራ ስብሰባ ያደረጉትን ንግግር ጥቅስ ያለፈውን በሚገባ ያገለገለና አዲስ ነገር የሌለው ሲሉ ሁለት የተቃዋሚ ፓርቲዎች ነቅፈዋል። በምጣኔ ሀብትም ሆነ በመልካም አስተዳደር ለውጥ ሊመጣ የሚችለው የስርዓት ለውጥ ሲመጣ ብቻ ነው ሲሉም አስታውቀዋል። መለስካቸው አመሃ ነው ተከታዩን ዘገባ ያስተላለፈው። በአምስተኛው የሕዝብ ተወካዮችና የፌዴሬሽን ምክር ቤቶች ሦስተኛ ዓመት የሥራ ዘመን የመጀመሪያው የጋራ ስብሰባ ላይ ፕሬዚዳንቱ ዶክተር ሙላቱ ተሾመ ንግግር ካደረጉ በኋላ ቪኦኤ የሁለት ተቃዋሚ ፓርቲ መሪዎችን አስተያየት ጠይቋል። በመጀመሪያ የመላው ኢትዮጵያ አንድነት ድርጅት ምክትል ፕሬዚዳንት አቶ ሙልጌታ አበበን የሀገሪቱ ፕሬዚዳንት ስላደረጉት ንግግር የነበራቸውን አጠቃላይ ግምገማ ጠይቄያቸዋለሁ። በእርግጥ ከዚህ የተሻለ ነገር አንጠብቅም ነበር። ለምንድ ነው ከዚህ የተሻለ ነገር የማንጠብቀው? በሚቀርቡት ነጥቦች ላይ ሁልጊዜ ከልምድ አንጻር ስናየው ያለፈውን ነገር የመገምገም ጉዳይ አይታይም። የተናገርነው ምን ያክል ተግባራዊ ሆኗል፣ አልሆነም፣ ተፈጽሟል፣ አልተፈጸመም የሚል ግምገማ ስለማይደረግና ጠያቂም ተጠያቂም ስለሌለው ከዚህ የተሻለ ነገር ይቀርባል የሚል ግምት ስላልነበረን የቀረበው ከግምታችን የተነሳ ትክክል ነው ማለት ይቻላል። ከዚህ የተሻለ ነገር ያቀርባሉ ብለን አልጠበቅም። የኦሮሞ ፌዴራላዊ ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹም በፕሬዚዳንቱ ንግግር ውስጥ አዲስ ነገር እንዳልሰሙ ነው የሚናገሩት። ይሄ በየአመቱ ኢህአዴግ የሚዘምሮ መዝሙር ነው እና ከመዝሙር ቀደም ሲል ከነበረው መዝሙር የተለየ አይደለም። አሁንም ይገኛል ብለን የምናምኖ ነገር የለም። እኔ ከነበረው ከአሁን በፊት ካለው ጥልቅ ታድሶ ተደርጎ ከዛ በኋላ ተሻሽለናል፣ ተለውጠናል፣ ሁሉንም ነገር እናስተካክላለን ከሚል ነበር። ባለፈው አመትም አሁንም ምንም የተለወጠ ነገር የለም። የሕዝቡን የዲሞክራሲን፣ ይህንን አሁን ያለውን የሕግ በላይነትን እነዚህን ሁሉ የጠቃቀሱት ነገር የለም እዛ ውስጥ። ምንም የፖለቲካ ለውጥም የሚደረግ ማሻሻያም የሚደረግ ነገር የለም። ከአሁን በፊትም ያው የዲሞክራሲያዊ ስርዓቱ እንደሚሻሻል መድብለ ፓርቲ እንደሚኖር የሰዎች ሰብአዊ መብት ሁሉ እንደሚከበር የነበረው ዲስኩር እንዳለ ነው። አሁን ተገልብቶ የመጣው እንጂ አዲስ ነገር ከዚህ እኔ ውጤቱ አዲስ ነገር መጥቷል ብዬ የገመትኩት የለም። ይሁንና ፕሬዚዳንቱ ዶክተር ሙላቱ ተሾመ ባደረጉት ንግግር የሀገሪቱ ምጣኔ ሀብት ባለፈው አመት የሄደበትን መንገድ አስመልክቶ የነበረውን ጠንካራና ደካማ ጎን መጠቆማቸውን በመጪው አመትም የሚጠበቀውን እድገትና ለውጥ አመላክተዋል። በዚህ ረገድም ምንም አዲስ ነገር አይጠብቁም ወይ ለሚለው ጥያቄም አቶ ሙላቱ ገመቹ መልስ ሰጥተዋል። ይሄ እድገት እኮ የሚገኘው በሀገር ውስጥ አሁን ለምሳሌ ኦሮሚያን ብትወስድ በአጠቃላይ ሀምሳ አምስት ሺህ ሰው ቤት ንብረቱን ሁሉ ጥሎ አሁን በሚረዳበት ስምንት ነጥብ አምስት ሚሊዮን ሰዎች በተራቡበት የህግ በላይነት በጠፋበት እና መደብለ ፓርቲ በሌለበት ስምምነት በሌለበት ድንበር አካባቢ በየቦታው አሁን እንደምትሰማው አፋርና፣ አማራ፣ ኦሮሞና ሱማሌ እንደዚሁም ደግሞ ወደ ታች ሄዶ ሌሎች ክልሎች ክልል በክልል በሚገናኙበት አካባቢ መንግስት እነዚህን ሰላም ማስከበር ባልቻለበት ሁናቴ እድገት ይመጣል እንዲህ አይነት ነገር ብሎ ማሰብ በጣም አስቸጋሪ ነው። የህግ በላይነት የለም። እና መልካም አስተዳደር ስንዘምር ይህንን ስንት ጊዜያችን ነው? ወደ ሶስት አመት ሊሆነን ነው። በየአመቱ መልካም አስተዳደር መልካም አስተዳደር ብለን ነው። መልካም አስተዳደር የሚመጣው የስርዓት ለውጥ ሲመጣ ነው። በሀገሪቱ ያለውን ዴሞክራሲያዊ ምህዳር ስለማስፋትም ፕሬዚዳንቱ በንግግራቸው አንስተዋል። አሁን በተቃዋሚ ፓርቲዎችና በገዢ ፓርቲ በኢህአዴግ መካከል እየተካሄደ የሚገኘው ድርድርም ለዚሁ ምቹ ሁኔታ እየፈጠረ እንደሆነም አመላክተዋል። መኢአድ ወይንም መላው ኢትዮጵያንን ድርጅት በዚህ ድርድር ከሚሳተፉ ፓርቲዎች አንዱ ነው። በእርግጥ ይህ ተስፋ ተጨባጭ ነው ወይ የሚል ጥያቄ ለአቶ ሙሉጌታ አበበ አቀረብኩላቸው። አሁን ያለው ሂደት በጣም ድርድሩን እራሱ ጥሩ አዝማሚያ እያሳየ አይደለም። በተለይ የቀን መጓተት፣ የጊዜ መውሰድ፣ በአግባቡ ደንቡን ተከትሎ አለመነጋገር እና ጊዜዎችን እየተጠቀሙ እልባት እንዲያገኝ ያለማድረግ፣ ይሄ ባለበት ሂደት እርግጠኛ ነኝ ፕሬዝደንቱ መረጃ ይኖራቸዋል። ይሄ እያላቸው ግን ጥሩ ስኬታማ ድርድር እንደሆነ ወይም ጥሩ እየሄደ እንደሆነ አድርጎ አቅረቡ ተገቢ ነው የሚል እምነት የለንም ኛ። ፓርላማው በሚቀጥለው ስብሰባ ላይ ፕሬዚዳንቱ ባደረጉት በዚህ የፖሊሲ ንግግር ላይ እንደሚወያይ ይጠበቃል። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውንና እስክንድርን ለዘገባዎቻቸው እናመሰግናለን። አድማጮች ተከታዩ መጽሔት ትንታኔ ርዕስ ደግሞ ወደ ላይቤሪያ ይወስደናል። ላይቤሪያውያን መጪው ፕሬዚዳንታቸውንና እንደራሴዎቻቸውን ለመምረጥ እየወጡ ነው። አሁን ያሉት ፕሬዚዳንት ኤን ጆንሰን ሰርሊፍ ለሁለት የስልጣን ዘመናት ካገለገሉ በኋላ በያዝነው የአውሮፓ ዓመት መጨረሻ ይሰናበታሉ። ፉክክሮች ሁሉ እያተኮረው ያሉት ታዲያ አገሪቱን በእጅጉ ባደቀቃት የኢቦላ ወረርሽኝ ሳቢያ በተጎዱት መሠረተ ልማትና የጤና ጥበቃ አገልግሎቶች ላይ ነው። ዘጋቢያችን ሞኒክ ጆን ከሞንሮቪያ ያጠናቀረችው ዘገባ የፉክክሩን ምንነት ይተርካል። ሰለሞን አባተ ይዞ ቀርቧል። የዘንድሮው የላይቤሪያ ምርጫ ለዚህች እጅግ አንጋፋ አፍሪካዊት ሪፐብሊክ ያለፉ 73 ዓመታት ታሪካዊ ነው የሚሆነው ነገ መስከረም ሰላሳ። ላይቤሪያውያን ከእንግዲህ ኦክቶበር ቴን እያሉ በታሪካቸው መድብሎች የሚጠቅሷት ዕለት ትሆናለች። ኤለን ጆንሰን ሰርሊፍ ዘንድሮ ለሰላማዊ የሥልጣን ቅብብሎሽ መንገድ ከፍተው ይሰናበታሉ። እንዲህ ዐይነት ለውጥ ሞንሮቪያ ላለፉት ሰባት ዐሥርት ዓመታት አላየችም። ፕሬዚደንት ሰርሊፍን ለመተካትን ይሻላለሁ ያሉ ሀያ እጩዎች የምረጡኝ ዘመቻዎቻቸውን አጠናቀው የምርጫ ምልክቶቻቸውንና ፎቶግራፎቻቸውን ገጥግጠዋል። ሰባ ሦስት መቀመጫዎች ላሉት የላይቤሪያ የተወካዮች ምክር ቤት አንድ ሺህ እጩዎች ይወዳደራሉ። ድህነት የላይቤሪያ ግዙፍ ችግር ነው። ልምድ ያካበቱ፣ መሠረተ ልማቱን የሚገነቡ፣ ልማትን የሚያፋጥኑ፣ ወደ ላይቤሪያ ትምህርትን የሚያመጡልን ሰዎች እንፈልጋለን። ጄሪዚያና ሞስ የአንደኛው እጩ ጆዜፍ ቦዋካይ ደጋፊዎች ናቸው። ከተፎካካሪዎቹ እጩዎች መካከል በቻርልስ ቴይለር አስተዳደር የሕግ መወሰኛ ምክር ቤቱ ተለዋጭ ሰብሳቢ የነበሩት ቻርልስ ብሩምስካይን ለፕሬዚደንትነት ሲወዳደሩ የዘንድሮው ሦስተኛ ጊዜያቸው ነው። ተገቢው ልምድ አለኝ ትምህርቱም አለኝ ተክለ ስብእን ነውም አለኝ። ብሩምስካይንና ካንውያን ምረጡ፣ እናም ይህችን አገር ወደ በጎ እንለውጣት። ላይቤሪያ ውስጥ የሞባይል ስልክ አገልግሎት እየሰጠ ያለው ሎንስታር ኩባንያ መሥራችና በቴይለር ዘመን የባህር ጉዳዮች ሚኒስትር የነበሩት ቤኖኒ ዩሬይም ከተፎካካሪዎቹ አንዱ ናቸው። ስመገናናው የእግር ኳስ ኮከብና የአሁኑ የሞንትሰራዶ ሴናተር ጆርጅ ዊያ ግዙፍ የአደባባይ ላይ ቅስቀሳ ስብሰባዎችን የሳበ እጩ ነው። የአሁኑ ምክትል ፕሬዚደንት ጆዜፍ ቦዋካይ የሰርሊፍን አስተዳደር ፖሊሲዎች ለማስቀጠል የተሰለፉ የአንድነት ፓርቲው እጩ መሆናቸውን እየተናገሩ ነው። ቢመረጡና መንበረ ርዕሰ ብሔሩን ቢቆናጠጡ የመሪነት ችሎታቸውን ለማሳየት እድል እንደሚያገኙም ገልጸዋል ቦዋካይ የአማራጭ ብሔራዊ ኮንግረስ ፓርቲው አሌክዛንደር ከሚንግስ ለላይቤሪያ የፖለቲካ መድረክ አዲስ ናቸው። የኮካኮላ ኩባንያ ሥራ አስኪያጅ ነበሩ። ይወዳደራሉ። በአንድ ላይ ሆነን ለማንም ሌላ ሳይሆን ቁርጠኝነታችን ለላይቤሪያ ሕዝብ ነው። የነቀዙ ፖለቲከኞችን ለጥያቄ አቀርባለሁ። የእነርሱ ዘመን አብቅቷል። በሌላ በኩል ግን ከሚንግስ ብዙውን ጊዜያቸውን ያሳለፉት አሜሪካ ውስጥ በመሆኑ ከሕዝቡ ጋር ቀጥተኛ ግንኙነት አልነበራቸውም፣ የሕዝቡን ሕይወት አያውቁም የሚሉ ተጠራጣሪዎች አሉባቸው። በሌላ በኩል ደግሞ ያንን የግዙፍ ኩባንያ መሪነት ልምዳቸውን የሚፈልጉም ጥቂት አይደሉም። የላይቤሪያ ድምፅ ሰጪዎች በፖለቲከኞቹ ላይ መሰላቸታቸውን፣ ተስፋ መቁረጣቸውን በግላጭ ከመናገር ባይቆጠቡም በሚደግፏቸው እጩዎቻቸው ላይ ግን አሁንም እምነታቸው አልነጠፈም። አሊስ ናይሜሊ ከካሚንግስ ደጋፊዎች አንዷ ናቸው። ሁሉም መሪዎቻችን በመጡ ጊዜ ሁሉ ድምፃችንን እንድንሰጣቸው ሊያደርጉን የሚችሉ መልካም ነገሮችን ሁሉ ይናገራሉ። እንደ መረጥ ናቸው። ግን ያ የተናገሩት ሁሉ ውሸት ሊሆን ይችላል። አንዲት የብሩምስካይን ደጋፊ ደግሞ እንዲህ አሉ። እወደዋለሁ ስደግፈውም ለእኔም ለልጆቼም የተሻሉ ነገሮችን ያደርጋል ብዬ ነው። ከላይቤሪያ አራት ሚሊዮን ህዝብ በመራጭነት የተመዘገቡ ሁለት ሚሊዮን ዜጎቿ ነገ በአምስት ሺህ ጣቢያዎች ላይ ድምፃቸውን ይሰጣሉ። ውጤቱ ከሁለት ሳምንት በኋላ የፊታችን ጥቅምት አስራ አምስት በይፋ ይገለጻል። አንጋፋው የባህላዊ ሙዚቃ ድምፃዊ ሀብተ ሚካኤል ደምሴ ከሚታወቅባቸው በርካታ ዜማዎቹ አንዱን ጃና ሞናን ሰማን እንጂ በብዙ ዜማዎቹና ተሰጥኦዎቹ ነው የሚታወቀው። ቀደም ሲል እንዳልነው በመኪና አደጋ በዛሬው ዕለት ህይወቱ አልፏል። አሳዛኝ አሳዛኝ ዜና ነው፣ አሳዛኝ ዜና ነው ቆንጅት። ይህ ድምጽ ዛሬ የተወዳጅ ድምፅ ዛሬ አይሰማም። አንጋፋው ድምፃዊ ሀብተ ሚካኤል ደምሴ በባህላዊ ስራዎች እጅግ በሚታወቅባቸው ቆንጅት እንደገለሹው ተወዳጅ ዜማዎቹ ብቻ ሳይሆን ለማህበራዊ አገልግሎት በዋሉ ስራዎችም ተሳትፏል። ከረጅም ጊዜ በፊት በተለየ ምክንያት የማውቀው እዩት ሲናፍቀኝ በሚል ጸረ ኤድስ ዘመቻ የተሰራ በጣም በባህላዊ መንፈስ በባህላዊ አቀራረብ የተሰራ ነገር ግን ትምህርታዊነቱ ሳቢነት እንዲኖረው በተሰራ ስራ ላይ የባህል ዘርፉን የሚመለከተውን ሀያ ሁለት የኪነጥበብ ባለሙያዎች ከተሳተፉበት መሀሙድ አህሙድና ሌሎችን ጨምሮ እሱ አንዱ ነበረ። ቆንጅት እና በብዙ ስራዎች ነው የሚሰራ በተደጋጋሚ በኤች አይ ቪ ኤድስ ጉዳይ ዝግጅቶቻችንም ይህንኑ የእሱን ዜማ የሌሎችንም ስንጠቀምበት ቆይተናል። በደረሰን ዜና መሰረት እንግዲህ ለዛሬ ካወቅ ነው ማለት ነው። አደጋው የደረሰበት አዲስ አበባ በአበበ ቢቂላ ስቴዲየም አካባቢ መኪና ቆሞ መንገድ በመሻገር ላይ እንዳለ በኦቶቡስ ተቀጭቶ ነው ህይወቱ ያለፈው ነው የተባለው። ሆስፒታልን ቢደርስ ህይወቱን ለማትረፍ እንዳልተቻለ ነው የተነገረው። አሁን ታዲያ ሀብተ ሚካኤል በዜማ ሙዚቃዎቹ ይታወቅ እንጂ ሀገር ፍቅር ተጫዋችነቱ ነው በስፋት የሚታወቀው። ታዲያ በመድረክም ተሳትፏል። መስታወት፣ ባልቻ አባ ነፍሶን በመሰሉ የመድረክ ስራዎችም ላይ ሁለገብ ኪነ ጥበብ ባለሙያነቱን ያስመሰከረ መሆኑ ተዘግቧል። ቆንጅት ህይወት ታሪኩን በአግባቡ እንዲህ የባህል ድምጾች ሲያልፉ እንደምናደርገው ሁሉ ቦታ ስተን በራዲዮ መጽሄት ትመለስ። ከዚህ በፊትም እንግዳችሁም እንደነበር አስታውሳለህ። የትንሣኤ እንግዳችን ነበር። ቆንጅት፣ በጣም ጥሩ ነገር አስታውሰሻለ። የመጨረሻ ዝግጅት እሱ ነበረ። ሙሉን ስርጭታችንን እንግዳችን ሆኖ በሱ ዜማ ነበር ያመሸነው። እንግዲህ ይህን ያህል ካልን ለዛሬ ቀደም ሲል ባጭሩ የሰማነውን ዘለሰኛ እየሰማን ሀብተ ሚካኤልን እናስታውሰው። ለቤተሰቡ ለወዳጅ ዘመድ ለአድናቂዎቹ ሁሉ መጽናናት እንመኛለን። न no. <laughs> ክብረትና ክብረን አድማጮቻችን ከአሜሪካ ድምጽ ራዲዮ በ19ና በ25 ሜትር ባንዶች እንዲሁም በናይል ሰዓት የሚተላለፈው የሰኞው ምሽት ፕሮግራማችን እስከ አራት ሰዓት ይቀጥላል። የአፈ ጉባኤ አቶ አባዱላ ገመዳ የስልጣን መልቀቂያ ማስገባት ከፍተኛ የፖለቲካ አንደምታ ያለው መሆኑን የቀድሞ ብቸኛ የፓርላማ አባል አቶ ብቸኛ የተቃዋሚ የፓርላማ አባል አቶ ግርማ ሰይፉ ተናግረዋል። በኒውዮርክ አዮና ኮሌጅ ረዳት ፕሮፌሰር የሆኑት ዶክተር ደረሰ ጌታቸው በበኩላቸው በተለይ ለኦሮሞ ሕዝብ ዴሞክራሲያዊ ድርጅት ኦህዴድ ካድሬዎች የሚሰጠው ከፍተኛ ትርጉም አለ ብለዋል። ሁለቱንም ያወያየቻቸው ጽዮን ግርማ ነች። ሁለት እንግዶች ናቸው መስመር ላይ ያሉኝ ዛሬ በዚህ ጉዳይ ላይ ለውይይት የጋበዝኳቸው። አንደኛው ተቃዋሚ የፖለቲካ ፓርቲን ወክለው በብቸኝነት ፓርላማውን ተቀላቅለው የነበሩት የቀድሞ ብቸኛ የፓርላማ አባል አቶ ግርማ ሰይፉ ናቸው። ሌላኛው ደግሞ በኒውዮርክ አዮና ኮሌጅ ረዳት ፕሮፌሰር የሆኑት ዶክተር ደረሰ ጌታቸው ናቸው። ሁለታችሁንም ፈቃደኛ ስለሆናችሁ እያመሰገንኩኝ እንግዲህ የቀድሞ የኦሮሚያ ክልል ፕሬዚዳንት አሁን ደግሞ የህዝብ ተወካዮች ምክር ቤት አፈ ጉባኤ የሆኑትና በኢህአዴግ ስልጣን ዘመን በ25 አመት ውስጥ ኦህዲድ ፓርቲያቸውን ወክረው ለረጅም ጊዜ በስልጣን ውስጥ የቆዩት አቶ አባዱላ ገመዳ የአፈ ጉባኤነት ስልጣን መልቀቂያ ማስገባታቸው ተነግሯል። እሳቸውም ቀርበው አረጋግጠዋል። ይህንን መልቀቂያ ያስገቡበትን ምክንያት ወደፊት እንደሚናገሩ ጠቅሰው በዚህ ኃላፊነት መቀጠል የማያስችሉኝ ምክንያቶች አሉ፣ እነሱንም ወደፊት ይፋ አደርጋለሁ ብለዋል እና ይሄ ዚህ የሁለት ሶስት ቀናት ከፍተኛ የመነጋገሪያ አጀንዳ ሆኗል። እንግዲህ እንደሚታወቀው ኢትዮጵያ ውስጥ አሁን ሁለት ዓመት ሊሆነው ነው የተቃውሞ እንቅስቃሴ አለ። ከተቃውሞ እንቅስቃሴውን ተከትሎ ደግሞ በርካታ ነገሮች እየተከሰቱ ነው ያሉት እና እንደዚህ በስልጣን ላይ የቆዩ ሰው በድንገት የስልጣን መልቀቂያ ማስገባታቸው ምን አንደምታ አለው አሁን ላለው የኢትዮጵያ የፖለቲካ ሁኔታ? እስቲ አቶ ግርማ ሰይፉ ምን አንደምታ አለው? በመጀመሪያ ስልጣን አደለም የለቀቁት ኃላፊነት ነው የለቀቁት እና ስልጣን የሌለው ኃላፊነት አያስፈልገኝም ብለው ነው የተውጥሩ ብዬ ነው ምክንያቱም ከዚህ በፊት የቀድሞ ጠቅላይ ሚኒስትር በነበሩበት ሰዓት ያው ስልጣኑ በሙሉ እሳቸው ጋር ስለነበረ የዛኔ ማንገራገር የሚችሉበት ሁኔታ አልነበራቸው። ባለፉት ሁለት አመታት ግን የተሻለ ይሆናል ብለው ስልጣንም ፈልገው ለማስከበር የሚፈልጓቸው ጉዳዮችን ሲያደርጉ ካቢኔውም ሆነ ሌላው የፌዴራል አካል ተባብሮ ሊጠቀሙበት የሚችለው በቂ ስልጣን ስላልሰጣቸው የተዉት ነው ይመስለኝ። ማብራሪያቸው ከዚህ ይለያል ብዬ አልገምትም። እሺ፣ እናመሰግናለን አቶ ግርማ ሰይፉ። እንግዲህ በጥያቄ እንመጣበታለን። አሁን ያሉትን ነገር የበለጠ እንዲያብራሩ ዶክተር ደረሰ በእርስዎ በኩል ምን አንደምታለው ሲሆን በተለያየ አገልግሎት ክፍል ውስጥና የመንግስት ስልጣን ላይ ተመድበው ሰርተዋል። በዛ በነበራቸው ተሰሚነትና ኦህዴድ እንደገና እንዲደራጅና ብዙ የተማሩ ወጣት ሰዎችን እንዲሰበስብ ስላደረጉ ይሄ ያመጡትና ና ያመጡት ውጤት ትንሽ አደጋና ስጋት ስለፈጠረ ነው፣ በጠቅላይ ሚኒስትሩ አመራር ወደ አፈጉባኤነት የመጡት። በፓርላማ አፈጉባኤነት መቀመጥ ብዙ ጊዜ ከፖለቲካ ስልጣን እና ከፖለቲካ ወሳኝነት የሚያርቅ ነገር አለው፣ በኢህአዴግ አሰራር እና አሁን እንግዲህ ከአቶ መለስ ሞት በኋላ ባለው ኢህአዲግ ውስጥ በሚደረገው የእርስ በርስ ሽኩቻና የኦሮሚያ ህዝብን ተቃውሞና ቀውስ ተከትሎ በመጣው ክራይሲስ ኦህዴድ ትልቅ አጣብቂኝ ውስጥ ነው ያለው። በአንድ በኩል ከህዝቡ የተነሳ ትልቅ የመበደል እና የመጨቆን የግፍ ጩኸት አለ። በሌላ በኩል በህወሀት በኩል የሚደረግበት ጥቃትና በህወሀት በኩል የሚደረግበት ተጽዕኖ አለ። ይህንን ሁለት ግፊት ለማስታረቅ በመሀል ደፋ ቀና ሲሉ የነበሩ ሰው ናቸው። ነገር ግን እሳቸው በግለሰብ ደረጃ ሊፈቱት የሚችሉት ችግር አይመስለኝም። በአመራር ደረጃ ያለ ኢህአዴግ እንደ ድርጅት ያለበት ውስጣዊ ተቃርኖ ውጤት ነው እና ይሄንን ችግር እሳቸው ሊፈቱት እንደማይችሉ እና ችግሩ ራሱ ሊወጡት የማይችሉት ማጥ እንደሆነ እያወቁ ስለመጡ ይመስለኛል። በዚህ አጋጣሚ ለመልቀቅ የመልቀቂያ ወረቀታቸውን ያስገቡ። እሺ ዶክተር ደረሰ አመሰግናለሁ። አቶ ግርማ እንግዲህ አቶ አባዱላ ገመዳ እንደጠቀስ ነው መጀመሪያ ላይ ሀያ አምስት አመት ያህል ቆይተዋል ከፓርቲው ጋር በእርግጥ አሁንም ከፓርቲ ከድርጅቴ አልለቀኩም የመረጠኝን ህዝብ አገለግላለሁ ብለዋል ነገር ግን አላሰራ ስላላቸው ያሉት እንግዲህ ሀያ አምስት አመት ከቆዩ መቼም ለአዲስ ሹመኛ ወይም ቅርብ ጊዜ የመጣ ሰው ስርአቱ አላሰራለኝ ብሎ ሲል ነው አላሰራ አለ የሚለው ምክንያት የሚመጣውና ምን ማለቶት ነው አቶ መለስ ከመሞታቸው በፊት ያለው ሴናሪዮ ሌላ። አቶ መለስ እስካሉ ጊዜ ድረስ ያሉት እንዲሁም በተለያየ እንትን ልናየው ይችላለን። ምናልባትም እስከ ዘጠና ሶስት ክፍፍሉ ድረስ በነበረው ሁኔታ የራሳቸውንም አቅም ስለ ፖለቲካም ባላቸው መረዳት፣ በወታደራዊ ስነ ልቦና፣ በሁሉም አቅጣጫ የህወሀትን ጥቅ ሲያስጠብቁ ነበር ብሎ መሄድ ይቻላል። በዘጠና ሶስት ክፍፍል ጊዜ የነበራቸው ሚና በተለይ አሁን ዶክተር ነጋሶ ጋር ያደረጓቸው ምልልሶች ምናምን ሲታይ የድሮውን በክፍፍሉ የአቶ መለስ ያለስ አጋር መሆናቸውን አሳይተው የቀጠሉበታል። እስከዛ ጊዜ ድረስ ምንም ጥርጥር በሌለው ሁኔታ ስርዓቱን በደንብ ለማገልገል በቁርጠኝነት ሲሰሩ የነበሩ ነው። የዛን ጊዜ ስልጣን አልነበረም፣ ሲፈልጉ የነበሩበት ማገልገልን ነበር እንደ እንትን ይዘውት የነበረው። ስለዚህ የዛን ጊዜ ጥያቄ ሊያነሱ አይችሉ። ከዛ በኋላ ግን ፕሬዚደንት ከሆኑ በኋላ ግን ስልጣን ነበራቸው። ፕሬዚደንት እያሉ በፕሬዚደንትነት ጊዜ የክልል ፕሬዚደንት ሆነው ያላቸውን ስልጣን ተጠቅመው ክልል ውስጥ ከህዝቡ ጋር መቅረብ በቁጥጥራቸው ስር ባለ በጀትም ሆነ በሌሎቹ ነገሮች የማደራጀት ስራቸውን ሲሰሩ ነበረ። ይሄ ቀና ቀና ነው እንግዲህ እዛ አካባቢ እንዳይቆዩና ወደ ምክር ቤት እንዲመጡ ያደረጋቸው። አፈጉባኤ ሆኖ ሲቀመጡ ያላቸው ስልጣን ከዛች ግቢ የምትወጣ አይደለችም። ስራ አስፈጻሚ የላከላቸውን ጉዳይ ከማስፈጸም ውጭ ሌላ የሚሰሩት ስራ አይኖርም። ይሄ ደስተኛ ያደረጋቸው ጊዜ አልነበረም። ምናልባትም በተለየ እንትን ውስጥ የቆዩበት ነው ብዬ ነው የማስበው። ከመለስ ሞት በኋላ ግን በዛ ሁኔታ ለመቀጠል ፍላጎት ማሳየታቸው እኔ እንዳው አሁን ያለፉትን ሁለት አመታት በአፈ ጉባኤነት ለመቆየት መወሰናቸውን ነበረ በግል ጠይቄያቸው አውቃለሁ። እና ትቀጥላለህ ብዬ አላስብም ነበር ብያቸው ነበር። እና ለምን እንደቀጠሉ እሳቸውም ፓርቲው ውሳኔ ነው ግን ስልጣን በጓሮ በር በኩል ኖሯቸው ፊት ለፊት ግን አፈ ጉባኤ ሆነው ቢቀጥሉና መፈት ማድረግ የሚችሉትን ቢያደርጉ ጥሩ ነበር ብለው ይወስዱ ይሆናል። ይህ ስላልተሳካ ይመስለኛል የተዉት። ግን እንደዛም ሆኖ ግን ባለፉት ሁለት አመታትም ወይም አቶ መለስ ከሞቱ በኋላ በቂ የሚባል ሽግሽግ በኦህዲድ ውስጥ እንዲኖር ከፍተኛ ሚና ሲጫወቱ እንደነበር መርሳት የለብንም አቶ አባዱላ ገመዳ የመጡት ከኦህዴድ ነው። ከኦሮሞ ህዝብ ዲሞክራሲያዊ ድርጅት ነው የመጡት። የአንድ ፓርቲ ወክለው ነው የተወዳደሩት ለፓርላማና። አሁን በሰጡት መግለጫ ላይ በዚህ ኃላፊነት መቀጠል የማያስችሉኝ ምክንያቶች በመኖራቸው ብለው መግለጫ ሰጥተዋል። ከዚህ ቀደም እንደዚህ በተለይ ኦህዴድ ውስጥ ያሉ ባለስልጣናት ፊት ለፊት መጥተው ንግግር አድርገው ወይም ደግሞ ስልጣናቸውን ለቀው ሲወጡ አልታዩም እና ይሄ ምን አንድምታ አለው? ምናልባት ኦህዴድ ውስጥ ዶክተር ነጋሶን ልናይ እንችላለን። ከዚህ በፊት መንግስት አካሄድ አልጣመኝም፣ አንድ ግለሰብ እጅ ላይ ስልጣን እየተከማቸ ነው፣ ሌሎቹ ሰዎች ጉልበት ድምፅ እያጡ ነው ብለው ከሆዴድ ገዛም ደግሞ ከፕሬዝደንትነት ስልጣናቸው ለቀዋል። አቶ ተፈራ ዋልዋን ከብአዴን መውሰድ እንችላለን። ከህወሀት ውስጥ እንግዲህ ከህወሀት ክፍፍል በኋላ ጀነራል ጻድቃንን እና አቶ አለምሰገድ ገብረ አምላክ እና አቶ ገብረ አስራት በሙሉ በተለያየ ወቅት ከህወሀት ለቀው ወጠዋል። እሱ አባዱላን ልዩ የሚያደርገው የሚመስለኝ ረጅም ርቀት ስታዩ፣ እኒህ ሰውዬ በኦህዴድም ውስጥ በኢህአዴግም ውስጥ ያላቸው የፖለቲካ ስልጣን እየቀነሰ እየቀነሰ እየቀነሰ እና በጣም ዝም ብሎ ተምሳሌታዊ ወይም ሲምቦሊክ የሆነ ሚና እየተጫወቱ የመጡ ሰው ሆነዋል እና በሌላ በኩል ደግሞ የኦሮሞ ሕዝብ ያለበትን በደል፣ ያለበትን ጩኸት እያሰማ ለሁለት ዓመት ነገሩ እየታመሰ ነው ያለው እና ከሕዝቡ በኩል የሚመጣውን ተቃውሞና ግፊት የሚያዩ ይመስለኛል። ችግሩን ለመፍታት ደግሞ በመንግስት ወገን እየተካሄደ ያለው ነገር ዘላቂ መፍትሄና ዘላቂ የችግር መልስ እያመጣ እንዳልሆነ ያንን ለመፍታትም ኦህዴድ ራሱ በቂ የሆነ የፖለቲካ ስልጣንና አቅም እንደሌለው የተረዱ ይመስለኛል። እዚህ ሰው አቶ ግርማ ሰይፉ እዚህ ላይ የሚጨምሩት ነገር ካለ አዲስ የሚያመጣው ለውጥ አለ ወይ? አቶ አባዱላ ገመዳ ከአፈ ጉባኤነት የመነሳት ጥያቄ ማቅረባቸው ባጭሩ፣ ደረሰ ካለው ጋር አንድ ነገር ለማለት አንድ አይነት አይደሉም። እነዛኞቹ በሽኩቻ መካከል ተገፍተው ጭምር ነው የወጡት። እና የተገፍተው ወጡ፣ ሚዲያውም ለፕሮፓጋንዳ ሲባል የቀረበ ነው። አሁን ግን አቶ አባዱላ መልቀቂያ ማቅረባቸውን በሚዲያ ያቀርበው የማቅረብ የቻሉበት ነገር አለና የተወሰነ ልዩነት አለው። ምናልባት ከተቀራረበ ከዶክተር ነጋሶ ጋር ሊቀራረብ ይችላል ብዬ አስባለሁ። ሁለታችሁም የራሳችሁን አስተያየት ሰጥታችኋል። ይህ ዜና ይፋ መደረግ ከጀመረ ጊዜ ጀምሮ ደግሞ ማህበራዊ ሚዲያ ላይም እንደዚሁም ከዛ በኋላ የተለያዩ አስተያየቶች ይሰጣሉ በሁለት ጎራ ተከፍለው የሚሰጡ አስተያየቶችም አሉ። እንግዲህ አንደኛው ምንም ለውጥ የለውም፣ ምንም አዲስ ነገር የለውም የሚል አስተያየት የሚሰጡ አሉ። በዚህ ጉዳይ ላይ አስተያየታችሁ ምንድን ነው? አቶ ግርማ። እኔ በዚህ ጉዳይ ላይ ይህንን አስተያየት የሚሰጡ ሰዎች የተለየ አይነት ፕሮፓጋንዳ እንድን ለመስራት ካልሆነ በስተቀር አቶ አባዱላን በኦህዴድ ውስጥ እንዲሁም በኢህአዴግ ውስጥ ያላቸውን የፖለቲካ ተጽዕኖ ካለመረዳት ነው የሚሆነው ብዬ ነው ማስበው እንጂ በጣም ትልቅ የሆነ የፖለቲካ እንደምታ ያለው ነው የሚሆነው ለምሳሌ አባዱላን እንደ ቀልድ አንስተው ሊያስሩት የሚችሉት አይደለም። የተደራጀው ካድሬ በህዝብ ውስጥ ያለው ስሜት፣ ምናልባትም ሌሎችም በተቋሚ እንጎራለን ከምንል ሰዎች በተሻለ የህዝብ ይሁንታ ያላቸው ሰው ነው ብዬ ነው ማስበው፣ እና ይህንን ማናናቅ ፖለቲካው በትክክል ያለመረዳት ነው ነው የሚያሳየው ብዬ ነው ማስበው። እነሱ ልክ ከሆኑ ደግሞ እኔ ፖለቲካውን አልተረዳሁትም ማለት ነው። ዶክተር ደረሰ እዚህ ላይ የሚሉት ነገር አለ ለእኔ ትልቁ ሚና የሚመስለኝ ሲሆን በከፍተኛና በመሀከለኛ የካድሬ አመራር ላይ ያሉትን የኦፒዮ የኦህዴድ አባላት ላይ ከባድ ተጽዕኖ የሚያመጣ ይመስለኛል። ከባድ ሚናም አለው። እኔ የህዝብ ግንኙነቱ ኢህአዴግ ውስጥ የሌለው ሰው እንዴት ያየዋል የሚለው አደለም። ለእኔ ትርጉሙ ትርጉሙ በኦህዴድ አመራር ውስጥ ያሉና ካድሬዎቹ የአባዱላ ከአመራር መልቀቅ ከባድ ተጽዕኖ ያመጣል ባይ ነኝ። ሁለታችሁንም በጣም አመሰግናለሁ ፈቃደኛ ስለሆናችሁ በአሜሪካ ድምፅ ስም እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ እና አመሰግናለሁ። አመሰግናለሁ ወደሚቀጥለው ዝግጅት መንደርደሪያ የሚሆን አጠር ያለች ዜና አቀናባሪ ንጉሱ ያቀበለኝን በመጠኑ እናቀርባለን። የግብፅ ብሔራዊ ቡድን በ2015 በሩሲያ ለሚካሄደው የዓለም እግር ኳስ ዋንጫ ማጣሪያ ትላንት ማለፉን አረጋግጧል። የግብፅ ቡድን ታዲያ ኮንጎ ብራዛቪልን ሁለት ለአንድ ያሸነፈበት ይህ ውጤት ከ1990 ዎቹ ወዲህ የመጀመሪያው ትልቅ ድል እንደመሆኑ ግብፃውያንን በታላቅ ደስታ ያሰከረ ነው። ያ ታላቅ ደስታ ታዲያ ከአገሪቱ ፕሬዚዳንት አብዱልፋታህ አልሲሲ ቤተ መንግስትም የደረሰ ይመስላል። አልሲሲ የመንግስታቸውን ካዝና ኪስ፣ ወይም ካዝና ወይም ኪስ ማለት ፈልጌ ነው ከፈት አድርገው ለእያንዳንዱ የቡድኑ ተጫዋች የ85 ሺህ ዶላር ሽልማት ለማንበሽበሽ ዛሬ የቡድኑን አሰልጣኝ አርጀንቲና አርጀንቲናዊውን አሰልጣኝ ሄክተር ኮፐርን ባነጋገሩበት ወቅት ቃል ገብተዋል። በዚሁ ወደ ሳምንታዊ ስፖርትና አምራ አዘጋጅና አቅራቢ ሰለሞን ክፍሌ። እንደምን አምሽታችሁልኛል የተከበራችሁ አድማጮች። ጥሩነሽ ዲባባ በቺካጎ ማራቶን ገበያነሽ አየለ በፓሪሱ 20 ኪሎ ሜትር የጎዳና ሩጫ ድል ተቀዳጅተዋል። ጋለን ሯፕ እንደ አውሮፓውያን ዘመን አቆጣጠር በ2002 ሃሊድ ካኑቺ በአንደኝነት ካጠናቀቀ ወዲህ በማራቶን ድል ሲቀዳጅ የመጀመሪያው አሜሪካዊ ሆኗል። የፓሪሱን 20 ኪሎ ሜትር የጎዳና ሩጫ ውድድር ኬንያዊው ኮሊንስ ቼቢ አሸንፏል። የሀገር ውስጥና የውጭ እግር ኳስ ዜናዎችም አሉን። አብራችሁን ቆዩ። ሦስቴ በኦሎምፒክ የወርቅ ሜዳሊያ ተሸላሚ ኢትዮጵያዊት ጥሩነሽ ዲባባ ትላንት በግሩም አጨራረስ ድል የተቀዳጀችበትን የቺካጎ ማራቶን ዜና አላስቀድም። ጥሩነሽ ዲባባ በ2 ከ1831 በአንደኝነት ያጠናቀቀችው ታሸንፍበታለች ተብሎ ቅድሚያ ግምት ከተሰጣት በሁለተኝነት ካጠናቀቀችው ኬንያዊት ብሪጅድ ኮስጊ ሁለት ደቂቃ ገደማ ቀድማ ነው። ጥሩነሽ What a ጥንካሬዋን ያረጋገጠችው ገና የማስጀመሪያው ጥይት ከተተኮሰ አንስቶ ቀድማ በመሮጥ ሲሆን አስረኛው ኪሎ ሜትር ላይ ይከተሏት የነበሩትን አራት ጎበዝ የተባሉ አትሌቶች ብዙ ቀድማ ሄዳለች። ግማሹም ላይ ሲያሳድዷት የታዩት እነዚያው አራት አትሌቶች ነበሩ። እነርሱም ኬንያውያኑ ብሪጅድ ኮስጊ፣ ፍሎረንስ ኪፕላጋት፣ ቫሌንታይን ኪፕኬተርና አሜሪካዊቷ ጆርዳን ሃሲ ነበሩ። በማራቶን ስትወዳደር ትላንት ለሦስተኛ ጊዜ ነበር። ጥሩነሽ በግል ካስመዘገበችው ፈጣን ሰዓት 2፡17፡56 ትላንት ቀንሳ ታይታለች። ለዚህም ምክንያቱ የወቅቱ ከባድ ሙቀት ሳይሆን እንዳልቀረ ተገምቷል። የሮጥ ኩት ያለ አሯሯጭና አብዛኛውን እንዲያውም 42ቱንም ኪሎ ሜትር ብቻዬን ነበር። እርግጥ ኮርሱ አዲስ የዓለም ክብረ ወሰን ለማስመዝገብ አመቼ ነበር። ሆኖም ኃይለኛው ንፋስ ያለ ማድረግ አላስቻለኝም። በውጤቴ ግን በጣም ተደስቻለሁ ብላለች ጥሩነሽ ዲባባ። አጋጣሚውን በመጠቀምም ከእንግዲህ በኋላ ወደ ትራኩ ዓለም እንደማትመለስ አስታውቃለች። በሺካጎ ማራቶን የወንዶቹን ያሸነፈው ጌሌን ሯፕ ከዩናይትድ ስቴትስ ነው። በማራቶን ለአራተኛ ጊዜ የሮጠው ሯፕ ለመቅደም የወሰነው 38ኛው ኪሎ ሜትር ላይ ነበር። የ31 ዓመቱ አትሌት ከዚያ በኋላ በቀሩት ደቂቃዎች በሙሉ ይከተሉት ከነበሩ አትሌቶች ርቀቱን እያሰፋ መጥቷል። ሮብ በኦሎምፒክ የነሐስ ተሸላሚ ነው። ትላንት ለመጀመሪያ ጊዜ በማራቶን አሸንፎ ሲገባ 2 ሰዓት 9 ደቂቃ ከ20 ሴኮንድ አስመዝግቧል። አቤል ኪሩይ እና በርናርድ ኪፕየጎ ከኬንያ ሁለተኛና ሦስተኛ ሆነዋል። ሲሳይ ለማ ከኢትዮጵያ አራተኛ በፓሪሱ 20 ኪሎ ሜትር የጎዳና ሩጫ ውድድር በመግቢያው ላይ እንደገለጽኩት በሴቶቹ አሸናፊዋ ገበያነሽ አየለ ሆናለች። ሱዛን ጂብቱ ከኬንያ ሁለተኛ በቀለች ጉደታና ጫልቱ ዲዳ የሦስተኛና አራተኝነቱን ስፍራ ወስደዋል። የአንደኛዋ የገበያነሽ ሰዓት አንድ ሰዓት ስድስት ደቂቃ ከ02 ሴኮንድ ተመዝግቧል። ገበያነሽ አየለ በ10620 በድል አጠናቀቀች። በቀለች ጉደታ በሦስተኝነት ጨርሳ ፖዲየሙ ላይ ወጥታለች። በወንዶቹ ኬንያዊው ኮሊንስ ቼቢ ነው ከአንድ ሰዓት በታች በ58 ደቂቃ ከ28 ሴኮንድ ቀድሞ የገባው። ሌላው ኬንያዊ ጆስፋት ኪፕሮኖ እንዲሁም ፈረንሳዩ ፍሎሪያን ካርቫሎም ከአንድ ሰዓት በታች ገብተዋል። 5834 እና 5840 ነው ያስመዘገቡት ሰዓት። ይህን በዚሁ አበቃለሁ። ተጀምሯል በቅድሚያ የተገናኙት ደደቢትና አዲስ አበባ ሲሆኑ የአዲስ አበባ ቡድን አንድ ለባዶ አሸንፏል። እንዳለማሁ ታደሰ በግንባር ያስቆጠራት ግብ አዲስ አበባን አሸናፊ አድርገዋለች። በቡና ደጋፊዎች ልዩ ልዩ ዝማሬና መፈክሮች ደምቆ የተጀመረው የኢትዮጵያ ቡናና ጅማ አባጅፋር ጨዋታ ቡና አጥቅቶ ብልጫ ቢያሳይም ግብ ማስቆጠር ግን አልቻለም። ያለ ግብ ባዶ ለባዶ ተጠናቋል። ጨዋታው የቡና ደጋፊ መሆኑን የገለጸልኝ ወጣት ዳዊት አያሌው ዋንጫው ከቡና አያልፍም ይላል። ውድድሩ ተጀመረ እንጂ አላለቅም። ቡና ገበያ ከቀጣይ ጨዋታዎችን ውጤቱን በማስተካከል የአዲስ አበባ ዋንጫን የእኛ እንደምናደርገው አንጠራጠርም። ምንጊዜም ቡና ገበያ። ነገ የምድብ ለተጋጣሚዎች ኤሌክትሪክ ከአዳማ ከተማ፣ ቅዱስ ጊዮርጊስ ከመከላከያ ይጫወታሉ። ከየምድቡ አንደኛ የሚወጡ ጥቅምት 12 ቀን ለዋንጫ ፍጻሜ የተጫወተው የአስራ ሁለተኛው የአዲስ አበባ ዋንጫ ይጠናቀቃል ማለት ነው። ሌላው የእግር ኳስ ዜና የ2018ቱ የሩሲያ የዓለም እግር ኳስ ዋንጫ ላይ የሚሳተፉትን የሚለዩ ማጣሪያዎች በየአህጉራቱ ተከናውነዋል። በአፍሪካ አህጉር በምድብ አምስት ከሚገኙት አራት ቡድኖች የግብጽ ብሔራዊ ቡድን ትናንት የኮንጎ ብረዘቪላቻውን ሁለት ለአንድ በመርታት ነጥቡን አስራ ሁለት አድርሶ የምድቡ አንደኛ ሆኖ ፈጽመዋል። ለ2018 የሩሲያ የዓለም ዋንጫ ማለፉንም አረጋግጧል። ድሉን ተከትሎ የአሌክሳንደሪያና ሌሎች የግብፅ ከተሞችም በፌሽታና ጭፈራ አንግተዋል። የመጀመሪያዋን በጨዋታ ሁለተኛዋንና የማሸነፊያዋን ግብ ደግሞ በፍጹም ቅጣት ሁለቱንም ያስቆጠረው መሐመድ ሳላህ ነው። መሐመድ ሳላህ ሁለተኛዋን የማሸነፊያ ጎል ሲያስቆጥር በስፍራው የነበረው ኮሜንታተር ስሜቱ የሚከተለውን ይመስላል። አረብ አሌክ አረብ አሌክ አር ልያ ማታ ጋዝ ፎ ወይ ርገርገ አላሁ አክበር። የሃያ ሰባት ዓመቱ መሐመድ ሳላህ በተለይ በዚህ ዓመት በእንግሊዙ ፕሪምየር ሊግ ሊቨርፑልን ከተቀላቀለ ወዲህ በድንቅ ብቃቱ ተደናቂነትን አትርፏል። ትናንት አገሩ ግብፅንም ለዓለም ዋንጫ አብቅቷታል። ሌላው ለዓለም ዋንጫ ማለፉን ያረጋገጠው የናይጄሪያ ብሔራዊ ቡድን ግሪን ኤግልስ ሲሆን በመጨረሻ ጨዋታ የዛምቢያቸውን አንድ ለባዶ አሸንፏል። ከምድቡ በ18 ነጥብ አንደኛ ሆኗል። ቱኒዚያ፣ ሞሮኮ እና ሴኔጋል ከሌሎች ምድቦች የማለፍ እድላቸውን አስፍተዋል። አፍሪካ በዓለም ዋንጫ አምስት ብሔራዊ ቡድኖችን ታሳትፋለች። የመጨረሻው ዜና ዜና እረፍት ነው። አትሌት ፍስሐ አበበ ወልደ ማርያም በቀድሞ ሲዳሞ ክፍለ ሀገር በ950 ዓ ም የተወለደ መሆኑን በቀብር ሥነ ስርዓቱ ላይ የተነበበው የሕይወት ታሪክ አመልክቷል። ሩጫን ከትምህርት ቤት የጀመረው አትሌት ፍስሐ በእንግሊዝ ጌትሴትስ የዓለም ወጣቶች አገር አቋራጭ በአሸናፊነት የወርቅ ሜዳሊያ አግኝቷል። በሌሎች ኢንተርናሽናል አገር አቋራጭና የጎዳና ሩጫም በጠንካራ ተፎካካሪነቱ የሀገሩን ስም በመልካም አስጠርቷል። የሰርግ ስርዓቱን ቅዳሜ በአማረ ሁኔታ ፈጽሞ ከአራት ቀናት በኋላ ማክሰኞ በድንገት ህይወቱ ያለፈው አትሌት ፍስሐ ስርዓተ ቀብሩ አዲስ አበባ ውስጥ በላፍቶ ገብርኤል ቤተ ክርስቲያን ተፈጽሟል። የቅርብ ጓደኛው አቶ ዮሐንስ ታምሬ እንደገለጸልኝ ለፍስሐ ህይወት ማለፍ ምክንያቱ ህርት አታክ ማለትም የልብ ችግር መሆኑን በሕክምና ምርመራ ተረጋግጧል። ቪኦኤ ስፖርት ለፍስሐ ቤተሰቦችና ጓደኞቹ ጽናቱን እንዲሰጣቸው ተመኝቷል። አመሰግናለሁ። ሰለሞን ይኸው ነው በእኔ በኩል ያለው ገዛ ጽዮን መስቀል ነበር፣ ከአዲስ አበባ አመሰግናለሁ። ካለን ጊዜ አንጻር በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም ደና ቆዩን። አድማጮች አሁን አፍሪካ ነክ ርዕሶች ዓለም አቀፍ የፍልሰት ድርጅት አይኦኤም ስደተኞችና ወደ ሀገሮቻቸው ተመላሽ አፍሪካውያን በቦሌ አውሮፕላን ጣቢያ በኩል ሲያልፉ ጉዟቸው እንዲቃና በቅርቡ ከኢትዮጵያ አየር መንገድ ጋር ውል መፈረሙን አስመልክቶ የድርጅቱ የኢትዮጵያ የሕዝብ ግንኙነት ባለሙያ አቶ አለማየሁ ሰይፈ ስላሴ ጋር የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐ እያደረገችውን ውይይት የመጨረሻ ክፍል ይዛ ቀርባለች። አሁን የአውሮፓ ሀገሮችም ሆኑ ከዚህ ከአሜሪካም ሆነ በፍላጎትም ሲመለሱ የሚያገኙት ገንዘብ አለ ወይ? ሲያባረሯቸው ስ የሚሰጧቸው ገንዘብ አለ ወይ? ማቋቋሚያ ወደሚመለሱበት ሀገር። ይህ እንግዲህ እንደ ተለያዩ ሀገራት ፖሊሲዎች ይለያያል። ምክንያቱም አንዳንድ ሀገሮች ጥገኝነትን ወይም ተቀባይነት ያላገኙ ስደተኞችን ሀገራቸው እንዲወጡ ለማበረታታት ሲሉ የሚሰጡት መልሶ ማቋቋሚያዎች ይኖራሉ። አንዳንዶቹ ደግሞ የለም ምንም አይነት ማቋቋሚያ አንሰጥም፣ በቃ እንደ ማንኛውም ጥገኝነት ጠያቂ ካምፕ ውስጥ ነው የሚቀመጡት፣ መውጣት አይችሉም፣ ብዙ አማራጮች የሏቸውም የሚሰሩበትም የዚህን ጊዜ ያው ተስፋ መቁረጥም ይኖራል። ብዙ አመት ውስጥ ካምፕ ውስጥም ከማሳለፍ ያው አገርም ቢሆን አነስተኛም ቢሆን ስራ ሰርቶ የተወሰነ የተሻለ ካምፕ ውስጥ ከመኖር ይልቅ የተሻለ ነው ብሎ ያመኑበትን ለማድረግ ሲሉ ሰዎች ለመመለስ ይወስናሉ እንግዲህ ስለዚህ ይሄንን በሚወስኑ ጊዜ ወይ ገንዘቡ አይኖራቸውም ወይ እንዴት አድርገው እንደሚመለሱም አያውቁም። ስለዚህ አይኦኤም ጋር ጥያቄ ያቀርባሉ። መመለስ እንፈልጋለን፣ ግን እንዴት እንደምንመለስ መንገዱ ጠፍቶናል። ወይም እርዳታ እንፈልጋለን ለመመለስ ሀገራችን። ብንመለስስ ምንድን ነው የምናገኘው? መልሶ መቋቋሚያ ምን እናገኛለን? ብለው ይጠይቃሉ። ይህን በሚጠይቁ ጊዜ አይኦኤም ከተለያዩ ሀገራት መንግስታት ጋር ባለው ግንኙነት መንግስታቱም ደግሞ ባላቸው የራሳቸው ፖሊሲ ሰው ወደ ሀገሩ ሲመለስ መልሶ ማቋቋሚያ የተወሰነ በመስጠት ወደ ሀገሩ የሚመለስበትን እና ተስፋ ሳይቆርጥ ወደ ብቁ ዜግነት መመለስ የሚችልበትን መንገድ እንዲመቻች የሚረዱ ሀገሮች አሉ። ስለዚህ ይሄ በተለያዩ ሀገሮች የተለያየ አይነት ፖሊሲ ላይ ስለሚወሰን አንዳንዱ እርዳታውን አድርጎ ይሸኛል። አንዳንዱ ደግሞ የለም፣ መውጣት ከፈለጋችሁ ሂጡ፣ ካልፈለጋችሁ ያው ካምፕ መኖር ትችላላችሁ ብለው ምቹ ያልሆነ ሁኔታ በመፍጠር ሳይመቸው ሲቀር ቀስ እያለ እንዲወጣ ራሳቸው የሚገፋፉበትን መንገድ ያመቻቻሉ። እንግዲህ ዓለም አቀፍ የፍልሰት ድርጅት ከዩኤንኤችሲአር ጋር በመተባበር ከኢትዮጵያ መንግስት የአድሚኒስትሬሽን ፎር ሪፊጂ ኤንድ ሪተርኒ አፌርስ ጋር በመተባበር ስደተኞች ወደ ኢትዮጵያ በሚገቡበት ጊዜ ተባብሮ በአንድነት በመስራት እንግዲህ ወደ ተለያዩ ካምፖች በማጓጓዝ በሚገኙባቸው ካምፖችም ውስጥ አንዳንድ ጊዜ ላይቭሊሁድ ኦፖርቹኒቲስ የሚባል አለ። መኖሪያ ሚንስ ስለሌላቸው መኖሪያ መንገድ ስለሌላቸው የሰው ሀገር ነው ገብቶ ያሉት ገቢ ምንጭ የሚላቸውም። ስለዚህ አነስተኛ የሆነ የገቢ ምንጮች የሚያገኙበትን መለስተኛ ስራዎች የሚሰሩበትን ሁኔታዎች በማመቻቸት ቆይታቸው ጥሩ እንዲሆን ለማድረግ ይሞክራል። እንግዲህ በገንዘብ አስተዋጽኦ ነው ወይስ በትምህርት በኦሪየንቴሽን መሳይ መስጠት ይሳተፋል ወይስ እሱ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ስራ ነው? በሁለቱም መንገድ ይሳተፋል። አንደኛ፣ በትራንስፖርት ቀጥታ ያው ሰዎቹን ከገቡበት ቦርደር ላይ ገብተው ከሚገኙበት ጣቢያዎች፣ መቆያ ጣቢያዎች ወጥተው ወደ ካምፖች እንዲጓዙ ሁኔታዎችን ያመቻቻል፣ ትራንስፖርቶችን ያመቻቻል። ወስዶ እዛ እንዲገቡ ያደርጋል። ጤናቸው ተመርምሮ ሕክምና የሚያስፈልጋቸው ከሆነ ያ ሕክምና እንዲመቻችላቸው ሪፈራል በማመቻቸት እነዚህን አገልግሎቶች ይሰጣል። ከዛ ተጨማሪ ደግሞ በገንዘብና በቁሳቁስ ለምሳሌ በእርሻ ስራ ላይ እንዲሳተፉ የተወሰነ እርሻ ቦታ የተመቻቸላቸውን ሪፊውጂዎች ላይቪሊሁድ ሰፖርት መሳሪያዎች በመስጠት ምርጥ ዘር በመስጠት የተለያዩ እርባታ ላይ የሚሳተፉ ሰዎች ካሉ እነዚህ እነዚህን አገልግሎቶች በማመቻቸት ፊዚካሊ በመገኘት ግንዛቤ በማስጨበጥ ሁለተኛ ደግሞ ሰከንደሪ ማይግሬሽን ወይንም ከስደት ፈልሰው ከመጡበት እንደገና ደግሞ በህገወጥ ደላሎች ተወሱ ሰው ወደ ውጭ ደግሞ እንደገና ለከፋ አደጋ እንዳይጋለጡ ትምህርት ግንዛቤ በመስጠት ደግሞ ይሰራል። ስለዚህ እነዚህ እነዚህ ኤሪያዎች ላይ ነው እንግዲህ አይወይም የሚሰራው ከመንግስትና ከዩኤንኤችሲአር ጋር በመተባበር እርስዎ እዛ ሆነው በሚመለከቱት መሰረት የስደተኞች ሁኔታ እንዴት ነው ብለው ይገመግማሉ? አጠቃላይ ሁኔታቸው እንግዲህ ጠቅላላ ሀገር ውስጥ ስላሉት ስደተኞች እንትን ማድረግ ያስቸግራል። ምክንያቱም ቁጥሩም ብዙ ነው። ግን እኔ ተጉዘዋ ውሪ ባየውባቸው ሁኔታዎች ያው ኢትዮጵያ መንግስትም የሚበረታታ የሆነ ስራ ነው እየሰራ ያለው። ቦርደሩን ክፍት አድርጎ ጉዳት ላይ ያሉ ወንድሞችን ጎረቤት ሀገሮችን በመቀበል መጠለያ እንዲኖራቸው በማድረግ መቆያ እንዲኖራቸው በማድረግ ይሄንን በሩን ክፍት አድርጎ መቆየቱ ከፍተኛ የሆነ አድናቆት የሚቸረው ነው። ስደተኞቹም ደግሞ እዚህ መጥተው ባሉበት ጊዜ ያው የሚመቻቸው ቦታ እንዲቀመጡ ሴትል እንዲያደርጉ ሁኔታዎችን በማመቻቸት የተለያዩ ስራዎች ተሰርቷልና ይሄ ይሄ እንግዲህ ሊበረታታ የሚገባና የታዘብኩት ነው። ግን በቂ እርዳታ ይገኛል ወይ? በቂ ምግብ ያገኛሉ ወይ? ለምሳሌ ልጆች፣ ትንንሽ ልጆች የትምህርት እድል ያገኛሉ ወይ? እንግዲህ እዛ ኖሩም አልኖሩ ወደ ሶስተኛ ሀገር ለመሄድ የሚጠብቁም እንዳሉ የሚታወቅ ነው። ግን እዛ ባሉበት ሁኔታ ልጆች የትምህርት እድል የሚያገኙበት ሁኔታ አለ? አለ፣ አዎ። እንግዲህ የተባበሩት መንግስታት እና የኢትዮጵያ መንግስት በመተባበር የሚሰሩባቸው ብዙ ኤሪያዎች አሉ ይህንን በተመለከተ በዋነኝነት ዩኒሴፍ የሚሰራው አለ፣ ደብሊዩፊ የሚሰራው አለ። ምግብ አቅርቦት ላይ ሰፕሊመንት ፉድ ወይም ይሄ ድጋፍ ሰጪ ሀይል ሰጪ ምግቦችን በማቅረብ ትምህርት ቤቶችን እንዲቋቋሙ በማድረግ ትምህርት ቤትን ሄደው ትምህርት እንዲቀስሙ በማድረግ መኖሪያ ጎጆዎችን ሼልተር ፕሮጀክት አይ ወይም ራሱ የሚሳተፍበት ነው አንዱ ይሄ ዋነኛው በማመቻቸት እንዲህ እንዲህ አይነት በመስራት የሚደረጉ ብዙ ስራዎች አሉ። በትብብር ነው የሚሰራው። ምክንያቱም ይህን ያህል ቁጥር እንግዲህ ምግብም፣ መጠለያም፣ ትምህርትም የመሳሰሉትን መሰረታዊ ነገሮች አሟልቶ ማቅረብ አስቸጋሪ ስለሆነ እንደ ኢትዮጵያ አይነት ታዳጊ አገር ላይ ብቻ ሳይሆን በበለጸጉ ሀገሮችም ራሱ ከባድ ነው እና ያው በተለያዩ አካላት ድጋፍ ጥሩ ስራዎች እየተሰሩ ነው። እዚህ ላይ ክቡራትና ክቡራን አድማጮች ለዛሬ ሰኞ የተሰናዳው ፕሮግራም አበቃ። ወደ ትግርኛ ቋንቋ ስርጭት እናልፋለን። ነገ በተለመደው ሰዓት እንገናኛለን። ደህና እደሩ።